ኬንያ ናይሮቢ ውስጥ ዛሬ ብዙ ሕይወት ያጠፋና ሌላም ጉዳት ያደረሰ ከባድ ፍንዳታ ደርሷል። አሜሪካና እንግሊዝ ሰሞኑን ለዜጎቻቸው የጉዞ ማስጠንቀቂያ ያወጡ ሲሆን ግን የናይሮቢ ባለሥልጣናት ይህን እርምጃቸውን ወቅሰው መግለጫ አውጥተዋል። በኬንያ የኢትዮጵያ ኤምባሲ ስድስት መቶ ኢትዮጵያውያንን ወደ ሀገር መመለሱም አስታውቋል። በሌላ በኩል ደግሞ ኬንያ ውስጥ በስደተኞች ላይ እየተካሄደ ያለው ከበባና ማሳደድ አያይዞ እንደሚያሳስባቸው አንድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ ባለሥልጣን ገልጠዋል። ይህ በእንዲህ እንዳለ ኢትዮጵያውያኑ ወደ ሀገር እንዲመለሱ የሚደረገው በግዴታ ነው የሚሉ ኬንያ ውስጥ የሚገኙ ስደተኞች አሉ። ዝርዝሩን ሶሎሞን አባተ ይዞታል። የሰሞኑ የናይሮቢ ጸጥታ ጉዳይ የስጋት ጭምጭምታዎች አንዣበውበት ቆይቶ ዛሬ ያ ፍርሃት ፈነዳ። በናይሮቢ ወትሮ ገበያተኛ በሚበዛበት የተጨናነቀ ስፍራ ላይ የደረሱ ተከታታይ ፍንዳታዎች ቢያንስ አስር ሰው ገደሉ፣ ከሰባ በላይ ደግሞ አቆሰሉ። እንዲህ አይነት የሽብር ጥቃቶች ኬንያ ላይ ሲሰነዘሩ የዛሬው የመጀመሪያ አይደለም። ወደቡን ከተማ ሞምባሳን ጨምሮ በሌሎችም ከተሞቿ ውስጥ ተመሳሳይ አደጋዎች መጣላቸው የተለመደ እየሆነ መጥቷል። በዛሬ ጥቃቶች የመጀመሪያው ፍንዳታ የደረሰው በአንድ ሚኒባስ ውስጥ ሲሆን ወዲያው ተከትሎ ደግሞ ገበያው ውስጥ ፈነዳ። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የጥቃቱ ተጠያቂ ማን እንደሆነ አልተገለጸም፤ ኃላፊነት እወስዳለሁ ያለም አልተሰማም። የዚህ ነገር ሽታ ሰሞኑን አብዝቶ ያንዣብብ ነበር። ናይሮቢ የሚገኘው የዩናይትድ ስቴትስ ኤምባሲ ወደ ኬንያ ለሚጓዙ ወይም የመጓዝ ሐሳብ ላላቸውና እዚያም ለሚገኙ ዜጎቹ የጉዞ ማስጠንቀቂያ አውጥቶ ነበር። ማስጠንቀቂያው ሰበብ ያደረገው በቀጠሉትና እየተባባሱ በመጡት የሽብር ስጋቶች ወይም ዛቻዎችና በአንዳንድ አካባቢዎችም ሁከትና አመፃ የታከለባቸው የወንጀል አድራጎቶች እየተበረከቱ በመምጣታቸው የሚል መንደርደሪያ ነው። አሜሪካ ብቻ ሳትሆን እንግሊዝ፣ አውስትራሊያና ፈረንሳይም ተመሳሳይ ማስታወቂያዎችን አውጥተዋል። የናይሮቢ ፈጣን መልስ ግን ከእነዚህ ማስጠንቀቂያዎች ጋር የሚታረቅ አልነበረም። እንዲያውም ወዳጃዊ ያልሆኑ ወይም የጥላቻ ስትል በአራቱም ሀገሮች ላይ የግልምጫ የሚመስል ቁጣ ነው ያሰማችባቸው። የዛሬውን አደጋ ተከትሎ የኬንያ ፕሬዚደንት ኡሁሩ ኬንያታ በሰጡት መግለጫ ደግሞ ሀገሮች የጉዞ ማስጠንቀቂያዎችን በማውጣት የሽብር ፈጣሪዎችን ስሜት ያነቃቃሉ ወይም ያጀግናሉ ሲሉ ከሰዋል። ናይሮቢ የሚገኘው የአሜሪካ ኤምባሲ በዚህ ሳምንት ውስጥ የግቢውን የጸጥታና ደህንነት ጥበቃ አሰራር የሚያጠናክሩ አዳዲስ እርምጃዎችን ወስዶ ነበር። እንዲህ አይነቱን ተግባር የፈጸምኩት ለመጀመሪያ ጊዜ ነው ብሏል። ኤምባሲው የዛሬ 16 ዓመት ናይሮቢ ላይ ምን እንደተፈጸመ ታስታውሳላችሁ? ግዙፉ ዓለም አቀፍ የሽብር መረብ አልቃይዳ ኤምባሲው ላይ በጣለው ከባድ አደጋ ከሁለት መቶ ሰው በላይ ተገድሏል። ይህ በእንዲህ እንዳለ ናይሮቢ ስደተኞችን እያያዘች ያለችበት ሁኔታ የከበባና የማሳደዱ አድራጎት እምብዛም ያልጣማት መሆኑን አሜሪካ ሰሞኑን አስታውቃ ነበር። የውጭ ጉዳይ ሚኒስትሯ ጆን ኬሪ በአፍሪካ ያደረጉት ጉብኝት ቡድን አባል ሆነው ተጉዘው የነበሩት ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ከሰሐራ በስተደቡብ ባለው የአፍሪካ ጉዳይ ከትናንት በስቲያ በኢንተርኔት የተካሄደ ጋዜጣዊ መግለጫ ሰጥተው ነበር። በንግግሩ ውስጥ ኮንጎዎቹ፣ ኢትዮጵያ፣ ጋና፣ ጊኒ ሞዛምቢክ፣ ታንዛኒያ፣ ዩጋንዳ እና ሽቱትጋርት ጀርመን የሚገኘው የአፍሪካ እዝ ተሳትፈዋል። ለረዳት የውጭ ጉዳይ ሚኒስትር ቶማስ ግሪንፊልድ ከቀረቡላቸው ጥያቄዎች መካከል ኬንያ ከሚገኘው ዩኒቨርሳል ቴሌቪዥንና ስታር ኤፍኤም ራዲዮ ጋዜጠኛ ሰይድ ሐሰን አንቴኖ የተላከው ይገኝበታል። ከሚያዝያ ጀምሮ ናይሮቢ ስደተኞችን እያሳደደች ነው። በዚህ ውስጥ ብዙ የሰብአዊ መብቶች ጥሰቶች ነበሩ። ዘሬ መለየት፣ ማዋከብ፣ ማሸማቀቅን የመሳሰሉ በሶማሊያ ስደተኞች ላይ በኬንያ የተፈጸሙ አድራጎቶች ነበሩ። ለመሆኑ የአሜሪካ መንግስት ይህንን ያውቃል? ይህንን የጭካኔ አድራጎት ለማስቆምስ ምን ማድረግ ይቻላል? ረዳት የውጭ ጉዳይ ሚኒስትሯ ኬንያ ባለፈው ዓመት ውስጥ እጅግ የበዙ የሽብር ጥቃቶች እንደተፈጸሙባት ሀገራቸው እንደምታውቅ ገልጸዋል። ኬንያ ውስጥ እየተፈጸሙ ያሉ የሽብር ጥቃቶች እኛንም ስለሚጎዱን ሁኔታውን ለመጋፈጥ አብረን እንደምንሰራ ለኬንያ መንግስት አረጋግጠንለታል ብለዋል። We have expressed our strong concerns to the government of Kenya. ይህንን ብዬ ሳበቃ ግን ለኬንያ መንግስት ጠንካራ ስጋታችንን ገልጸናል። የሰብአዊ መብቶችን ጥሰቶች በሚመለከት እኛ ያለንን አቋም ታውቃላችሁ። ሁኔታው እንደሚያሳስበን ለኬንያ መንግስት ገልጸናል። ሰብአዊ መብቶች ሲጣሱ ባየን ጊዜ ሁሉ ይህንን ጭንቀታችንን ለመንግስቱ መግለጻችንን እንቀጥላለን። ሽብር ፈጠራን ለመጋፈጥ ያሉት ሁለት መሳሪያዎች መሆናቸውን የጠቆሙት ሊንዳ ቶማስ ግሪንፊልድ አንዱ የግንባር ውጊያ ሲሆን ሌላው ህዝቡን በነጻ ሚዛናዊና ግልጽ መንገድ ማሳተፍና ማስረዳት እንዲሁም የመንግስትም የሽብርተኞችም የሁለቱም የጥቃት ኢላማ እንዳይሆን መጠንቀቅ መሆኑን አስረድተዋል። ከኬንያ መንግስት ጋርም በዚህ በኩል መስራታቸውን እንደሚቀጥሉ ተናግረዋል። ግሪንፊልድ ሌላው ጥያቄ ወደ ኢትዮጵያ ጉዳይ የሚወስድ ነበር። ከአዲስ አበባ የተላከው ጥያቄ እንዲህ ተነቧል። ኬሪ ኢትዮጵያን ጎብኝተዋል። የኢትዮጵያ መንግሥት ስላሰራቸው ጋዜጠኞችና ፖለቲከኞች የሚያስቡት ምንድን ነው? የውጭ ጉዳይ ሚኒስትሩን አስተያየቶች አንብባችሁ ከሆነ ይህንን ጉዳይ ለመንግሥቱ ማንሳታችንን ትረዳላችሁ። መንግስቱ እነዚህን የታሰሩ ሰዎች እንዲፈታ ጠይቀናል። ምርመራዎች ተጀምረው ከሆነም እነዚህ ጋዜጠኞች ሊያገኙ የሚገባውን የፍትህ ሂደት እንዲያገኙ ለማስቻል ስራዎቹ እንዲፋጠኑ እናሳስባለን። Uh, this is a subject that uh, we have continued to have with the government of Ethiopia. ይህ ከኢትዮጵያ መንግስት ጋር በተከታታይ የምንወያይበት ጉዳይ ነው። ኢትዮጵያ አዎንታዊ በሆነ አቅጣጫ እየተጓዘች መሆኑን እያየን ነው። ይሁን እንጂ የፖለቲካው መስክ ክፍት መሆኑን፣ የፕሬስ ነጻነት ድጋፍ ያገኝ እንደሆነ ማረጋገጥ ያስፈልገናል። በዚህም ኢትዮጵያ ዜጎቿ ሁሉ የሚሳተፉበትን ድባብ መፍጠሯን፣ የእድገቷም አካላት መሆናቸውን ማረጋገጥ ያስፈልጋል። በሌላ በኩል ደግሞ ናይሮቢ የሚገኘው የኢትዮጵያ ኤምባሲ ባለፉት ጥቂት ወራት ውስጥ ስድስት መቶ ዜጎችን ወደ ሀገር መመለሱን አስታውቋል። ኤምባሲው ትናንት ባሰራጨው መግለጫው ኬንያና ታንዛኒያ ውስጥ እስር ላይ የነበሩ ሁለት መቶ ሀያ ሁለት ዜጎቹን መመለሱን ተናግሯል። መግለጫው እንደሚለው ኬንያና ታንዛኒያ ውስጥ የታሰሩት በሕገወጥ መንገድ ወደ ደቡብ አፍሪካ ለመሄድ ሲተላለፉ መሆኑንም ጠቁሟል። ከተመላሾቹ መቶ የሚሆኑት የተመለሱት ከዓለም አቀፉ የፍልሰት ድርጅት አይኦኤም ጋር በመተባበር ሲሆን ሌሎች መቶ ዜጎችም በተከታታይ ወደ ሀገር እንደሚመለሱና ሀያ አንዱ ነገ ቅዳሜ ግንቦት ዘጠኝ እንደሚገቡ አመልክቷል። ለመሆኑ ኬንያ ውስጥ ያለው ኑሯቸውና ሕይወታቸው ምን ይመስላል? አንድ በስደት የሚኖር ኢትዮጵያዊ አግኝቼ አነጋግሬያለሁ። ሕይወታቸው እጅግ በባሰበት ወከባና መሳደድ ውስጥ ያለ መሆኑን ነግሮኛል። የብዙ በህጋዊነት ይኖራሉ ያላቸው ኢትዮጵያውያን ስደተኞች ሱቆችና ሆቴሎች፣ ሌሎችም ንግዶች በግሬደር መፍረሳቸውን አጫውቶኛል። እንደውም እንደማስፈራሪያ የሚጠቀሙት ጉቦ ለመውሰድ ፖሊሶቹ እኩለ ሌሊት ላይ ነው የሚመጡት። በህገወጥ መንገድ ለኤምባሲ አሳልፈን እንሰጣለን ከሚል ማስፈራሪያ ጋር ነው። አሳልፈን እንሰጣለን የሚለው አንዱ የማስፈራሪያ በጣም ከባዱ የማስፈራሪያ ሲሰማቸው ነው። በጣም የሚያሳዝን ነገር ነው። ምል ያው ከዚህ የከፋ ነገር ሀገራችን ውስጥ ስላለ ብዙም ኮንታክት ማድረጉን ስላልፈለግ ነው እንጂ በጣም የሚረብስ ነገር ነው እዚህ ያለው። ስለዚህ ቀጥሏል። በጣም አሳዘኝ ነው። በጣም በጣም በጣም አሳልፈን እንሰጣለን እንደሚሉት ይዘው ለኢትዮጵያ ኤምባሲ የሰጡት ሰው አለ። እኔ አሁን አለ ብዬ መናገር ይሰብደኛል። ኖርማሊ ማስፈራሪያ አድርገው የሚጠቀሙበት እሱ ነው ነው። ለመሆኑ በፖለቲካ ሰዎች ላይ፣ በጋዜጠኞች ላይ ያነጣጠረ ዘመቻ ይደረጋል ከፖሊስ ይሆን? በትክክል ለዚያ በትክክል እንደዚያ ነው። የኢትዮጵያ ኤምባሲ ስድስት መቶ ዜጎችን ባለፉት ሁለት ወራት ውስጥ ወደ አገራቸው መልሷል የሚል መግለጫ አውጥተዋል። እና እነዚህ ሰዎች ሲመለሱ በምን ሁኔታ ነው የተመለሱት? ምናልባት የምታውቀው ነገር ካለ በቅርብ በግዳጅ ነው ወደ ኢትዮጵያ ተመልሰዋል። ስድስት መቶ በሁለት ወራት ውስጥ ስድስት መቶ ዜጎች ተመርጠው ነው የተመለሱት። ተመርጠው ነው የተመለሱት። እንዴት እንዳላቸው እየታወቀ ነገር ግን ሴሌክት ተደርጎ የተወሰዱ ሰዎች በኃይል ነው ነው እየተደረገ በኃይል ነው እነዚህ ሰዎች ነው ሁ በኃይል ነው በሀይል ነው። እንዴት በፍላጎቱ መሄድ እንዴት ይኖራል? አምለ እዚህ ብዙ ፕሮሰስ ያለው ሰው ነው። እዚህ ያለው በዘመዱ እየተደጎመ ይኖራለ። በፖለቲካ ችግር የወጣለ፣ በኢኮኖሚ የወጣለ፣ በማንኛውም ነገር የወጣ አለ። መመለስ የሚባል ነገር በሀይል እስካልሆነ ድረስ በፍላጎት የሚመለስ ካለ እኮ መንገዱ ክፍት ነው። ለመመለስ ምንም መመዘኛ የለውም። በነገራችን ላይ ብዙዎች የሚጠይቅም አይደለም። በሀይል ነው። በትክክል በሀይል ነው። በሌላ በኩል ግን ወደ ሀገር ቤት የሚመለሱት ስደተኞች የሚመለሱት በፍላጎታቸው መሆኑን በቅርቡ መግለጫ የሰጡን በኬንያ የኢትዮጵያ ሲ ባለስልጣን አቶ መለስ አለም ተናግረው ነበር። ይህ በእንዲህ እንዳለ ግን ኬንያ በሰብአዊ መብቶች ረገጣ መዋጧን በዘፈቀደ እያፈሰችና እያሰረች እያዋከበችና ሰዎችን በግዳጅ ወደ ሌሎች ስፍራዎች እንዲሄዱ እያደረገች መሆኗን በመግለጽ የሂዩማን ራይትስ ዋች ፈታሽና መርማሪዋ ለቲሻ ቤደር ከትናንት በስቲያ ለቪኦኤ መግለጻቸውን ዘግበናል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ። ዋሽንግተን